የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌይስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ነሐሴ 22 2016 ዓ ም ዝግጅታችን ጀመረ። ዛሬ ምሽት ከኢትዮጵያ የአቶ ታዬ ደንዳ የዋስትና መብት ጥያቄ ዳግም ለሳምንት ስለመቀጠሩ በሰሜን ሸዋ ዞን እየተካሄዱ ያሉትን የሰላም ጥሪ ሰልፎችና የኦሮሚያ ክልልን ምላሽ የያዙ ዘገባዎች ይደመጣሉ። የዩናይትድ ስቴትስ ምርጫን የተመለከቱ ዘገባዎች እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም ተካተዋል። እንደምን ዋላችኋል፣ እንደምን አመሻችኋል አድማጮቻችንና ተመልካቾቻችን። እያስተናገድኳችሁ የማመሻው ሀብታሙ ስይም ነኝ። በቅንብሩ አብራኝ የምትገኘው ደግሞ ብርሃና ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። ዋና አዘጋጃችን ቆንጅ ይታየናት። አስቀድመው ደረጀ አጫጭር ዜናዎችን ያቀርብልናል። ወደዚያው እንሻገር። ሰላም ጤና ይስጥልን፣ አድማጮች። በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለሶስት ቀናት ጉብኝት ባለፈው ሰኞ ነሐሴ 2016 መቀሌ የገቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ እና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በተናጥል ተወያይተዋል። የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ ከአምባሳደር ማሲንጋ ጋር ለትግራይ በጣም አስፈላጊ በሆኑ ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። በክልሉ ዘላቂ ሰላም የማስፈን ጉዳይና የፕሮቶሪያው ስምምነት በውይይቱ ከተነሱት ጉዳዮች መካከል መሆናቸውም ጠቁመዋል። ጊዜያዊ አስተዳደሩ በክልሉ ይሁን በአገር አቀፍ ደረጃ ሰላም ለማረጋገጥ በሚያደርገው እንቅስቃሴ ስለሚያስፈልገው ድጋፍ መነጋገራቸውንም ጠቅሰዋል። አምባሳደር ማሲንጋ በሌላ በኩል ከህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር መወያየታቸውን ለውይይቱ ቅርበት ያላቸው ምንጮች ለአሜሪካ ድምፅ አረጋግጠዋል። አምባሳደሩ አምባሳደር ማሲንጋ መቀሌ የሚገኙት ጉብኝቱን ለ ሁለት የተከፈሉት የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሮች ልዩነት እየጎላ መምጣቱ በታየበት ወቅት ነው። በሁለቱ ቡድኖች መካከል የተፈጠረው ልዩነት ዛሬ ያካሂዷቸው የተናጠሉ ውይይቶች አንዱ አጀንዳ ስለመሆኑ ግን እስካሁን በይፋ የተገለጸ ነገር አለመኖሩን መቀሌ የሚገኘው ሪፖርተራችን ሙልጌታ አጽሀ ዘግበዋል። የኢትዮጵያ መንግስት በመጪው ዓመት መጀመሪያ ላይ በሶማሊያ ስራ ሊጀምር የታቀደው አዲሱ የአፍሪካ ህብረት ልዑክ ቀጠናውን በስጋት የሚሞላው ነው ብሏል። የአፍሪካ ህብረት የሰላምና የጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በምህጻሩ አውሰም የተባለውና የአፍሪካ ህብረት ድጋፍና ማረጋጋት በሶማሊያ በመባል የሚታወቀው አዲስ ተልዕኮ ከአሁኑ የአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ ተልዕኮውን እንደሚረከብ አጽድቋል። የኢትዮጵያ ስጋቷን የገለጠችው በሚቀጥለው ዓመት በሶማሊያ የአሁኑን ተልዕኮ ለመተካት በተዘጋጀው በዚህ የአፍሪካ ህብረት አዲሱ ተልዕኮ ነው። ሶማሊያ እንደ ግብጽ ካሉ የውጭ አካላት ጋር ትተባበራለች ስትል ኢትዮጵያ በቀጠናው የምትከፍለው መስዋዕትነት እየተበላሸ ነው መሆኑን አስታውቃለች። ሶማሊያ በበኩሏ በተለይ ከሶማሌላንድ ጋር የተደረገው አወዛጋቢ የመግባቢያ ስምምነት እስካልተሻረ ድረስ የኢትዮጵያ ጦር በተልዕኮ እንዲሳተፍ የማትፈቅድ መሆኑን አስታውቃለች። ይህ አቋማ ቀጠናውን ለማረጋጋት ይህ አቋም ቀጠናውን አለመረጋጋት እንደሚያሳጣው ኢትዮጵያ አስጠንቅቃለች። በቱርክ ኢትዮጵያና ሶማሊያን ለማቀራረብ የሽምግልና ጥረቶች ቢደረጉም አለመግባባቱ አሁንም አልተፈታም። በዚህ ያልተረጋጋ ሁኔታ ውስጥ ኢትዮጵያ በአዲሱ የአውሶም ተልእኮ ውስጥ ያላት ተሳትፎ አልታወቀም። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ባለፈው ሳምንት በአህጉሪቱ ወደ አራት ሺህ የሚጠጉ ለኤምፖክስ የተጋለጡ አዲስ ሰዎች መመዝገባቸውን ወረርሽኙ በከፍተኛ ሁኔታ መጨመሩን አስታወቀ። ማዕከሉ በወረርሽኙ እጅግ ወደ ተጎዳችው ኮንጎ የተላከው የመጀመሪያው ዙር ክትባት በመዘግየቱ አስፈላጊ ክትባቶች በአፋጣኝ እንዲሰጡ በድጋሚ ጥሪውን አቅርበዋል። በአፍሪካ ባለፈው ሳምንት ከወረርሽኙ ጋር በተያያዘ 81 ሰዎች ሞተዋል። ይህ ቀደም ሲል የነበረውን የሟቾች ቁጥር ወደ 622 ከፍ ያደረገው ሲሆን ለወረርሽኙ የተጋለጡና የሞቱት ሰዎች ድምር 22863 ደርሷል። የወረርሽኙ መናኸሪያ ናት በተባለችው ኮንጎ የቫይረሱ አዲስ ዝርያ በመታየቱ ችግሩን የበለጠ አሳሳቢ ማድረጉ ተዘግቧል። የአፍሪካ ሀገራት ስርጭቱን ለመግታት የጤናና የንጽህና አጠባበቅ እርምጃዎችን እየወሰዱ ቢሆንም እነዚህ እርምጃዎች እንደ ኮንጎ ባሉ ግጭቶች በተከሰቱባቸውና በርካታ ተፈናቃዮች ባሉባቸው አካባቢዎች ተግባራዊ ለማድረግ አስቸጋሪ መሆናቸው ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል በዌስት ባንክ ባደረገችው ጥቃት ቢያንስ ዘጠኝ ፍልስጤማውያንን መግደሏን የአካባቢ የጤና ባለስልጣናት ዛሬ ረቡዕ ገልጸዋል። የፍልስጤማውያኑ የተገደሉት ዋነኛው ጥቃትና ግጭት በተካሄደባቸው እስራኤል በያዘቻቸው የተለያዩ የጄኒንና ቱባስ አካባቢዎች ነው። እስራኤል ሐማስና እስላማዊ ጂሃድን ጨምሮ በኢራን በሚደገፉ የሄዝቦላ ታጣቂዎች ቡድን ላይ የምታካሂደው ወታደራዊ ዘመቻ ጨምሯል። እንደ ኤሮፓ አቆጣጠር ከጥቅምት 2023 ጀምሮ ጀምሮ በዌስት ባንክ ከ640 በላይ ፍልስጤማውያንና 19 እስራኤላውያን መሞታቸውን ዘገባዎች አመልክተዋል። በመጨረሻም የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጄክ ሰለቨን በህዳር ወር ከሚካሄደው የአሜሪካ ፕሬዚደንታዊ ምርጫ በፊት በሁለቱ አገራት መካከል ያለውን አለመግባባት ለማስከን ትላንት ማክሰኞ ከቻይና ውጭ ጉዳይ ሚኒስትር ዋንጊ ጋር በቤይጂንግ ተገናኝተው ተወያይተዋል። ጉብኝቱ ፕሬዚደንት ባይደን በጥር ወር ስልጣን ከመልቀቃቸው በፊት በፕሬዚደንት ጆ ባይደን እና በቻይናው ፕሬዚደንት ሺ ጂንፒንግ መካከል ለሚደረገው የመጨረሻ የመሪዎች ጉባኤ መንገድ ለመክፈት ያለመ ነው። ወደ ዝግ ስብሰባ ከመግባታቸው በፊት ዋንጊ የቻይናና የዩናይትድ ስቴትስ ግንኙነቶች ለዓለም እጅግ ወሳኝ መሆኑን ገልጸው፣ ይሁን እንጂ እጅ ወደ መጠምዘዝ መዞሩን በመጥቀስ በሁለቱ አገራት መካከል ጤናማና የተረጋጋ ግንኙነት እንደሚኖር ያላቸውን ተስፋ ገልጸዋል። ስለቨን በበኩላቸው ሁለቱም ወገኖች በማያግባቧቸውና በሚያግባባቸው ጉዳዮች ዙሪያ እንደሚነጋገሩ ገልጸው ስምምነትና አለመግባባቶችን ውጤታማ በሆነ መንገድ መፍታቱ አስፈላጊ መሆኑን ተናግረዋል። ጉብኝቱ ዓለም አቀፍና ክልላዊ ውጥረቶችን ጨምሮ ከዩክሬን ወረራ በኋላ በታየው የንግድ ውጥረት፣ በሰብአዊ መብት ጉዳዮችና ቻይና ከሩሲያ ጋር ያላትን የጠበቀ ግንኙነት በማስመልከት ላይ ያተኮረ ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የረቡዕ ምሽት ዝግጅታችን ወደ ሀብታሙ ስዩም ልመልሳችሁ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የምሽቱን ስርጭት ነው እያዳመጣችሁ የምትገኙት። ዛሬ ምሽት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ላይ አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2059942 የዋትሳፕ መስመራችንን ተጠቀሙ። የማኅበራዊ ድረገጽና የዌብሳይት አቀናባሪያችን አበባዮ ገበያው ናት። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የዋስትና መብታቸው እንዲከበር የጠየቁት የቀድሞው የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳአ ዛሬ ረቡዕ በፌዴራሉ ጠቅላይ ፍርድ ቤት ቢቀርቡም ችሎቱ ለሁለተኛ ጊዜ የሳምንት ቀጠሮ ሰጥቷቸዋል። አቃቢ ህግ ካቀረበባቸው ሶስት ክሶች ሁለቱ ውድቅ የተደረገላቸው አቶ ታዬ እንዲከላከሉ በተበየነባቸው ማለትም ህገወጥ የጦር መሳሪያ በመያዝ በሚለው ሶስተኛ ክስ ላይ የዋስትና መብት አቤቱታ ማቅረባቸውን ባለቤታቸው ወይዘሮ ስንታየው አለማየው ለአሜሪካ ድምፅ ተናግረዋል። ገልሙ ዳዊት አጠር ያለ ዘገባ ልከውልናል። የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንዳ የዋስ መብታቸው እንዲከበር በጠየቁት መሰረት ዛሬ ነሐሴ 22 ቀን 2016 ዓ ም ስድስት ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ችሎት ቢቀርቡም ዳኞች ባለባቸው ተደራራቢ ስራ ምክንያት ለሁለተኛ ጊዜ ለቀጣይ ሳምንት ረቡ ነሐሴ 29 ቀን 2016 ዓ ምት መቀጠራቸውን ባለቤታቸው ለአሜሪካ ድምፅ ተናግረዋል። አቶ ታዬ ለጠቅላይ ፍርድ ቤቱ ስላቀረቡት የዋስ መብት ጉዳይ የአሜሪካ ድምፅ ጠየቃቸው። አቶ ታዬ ደንዳ ባለቤት ወይዘሮ ስንታየ አለማየው እንደምከተለው አስረድተዋል ከናንዱራ የሮ ለመጋፈተሜ ጋፈ የሮ ጀልቀባ ጋፈተሙ ሄማ ተወልራ በመጀመሪያ ጊዜ የዋስ መብት ስጠየቅ በተደራራቢ ወንጀል ተጠርጣሪ ስለሆንቅ ተብሎ ተከለከለ። ከዚያ አንደኛና ሁለተኛ ክሶች ውድቅ ከተደረጉ በኋላ ደግሞ አሁንም ሐምሌ 30 ቀን 2016 ዓም በዋለው ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስት እና ህገ መንግስታዊ ስርዓት ችሎት ተጠርጣሪው የዋስ መብት ብጠበቅላቸው በተፈለጉ ጊዜ ፍርድ ቤት ሊቀርቡ አይችሉም ስል አሁንም የዋስ መብት ጥያቄውን ውድቅ አደረገ። ሶስተኛው ክስ ግን በስምንት ዓመት የሚያስቀጣ ስለሆነ ይህስ የዋስ መብትን አያስከለክልም በሚል ነው ለፌዴራል ጠቅላይ ፍርድ ቤት የዋስትና መብታቸው እንዲከበርላቸው ጥያቄ ያቀረቡት አቶ ታዬ አቤቱታውን ባለፈው ነሀሴ አስራ ሶስት ቀን ማስገባታቸውን እና ነሀሴ አስራ አምስት ቀን ደግሞ ፍርድ ቤት ቀርቦ ማስረዳታቸውን ወይዘሮ ስንታየው አስታውሰዋል። ዛሬም በጠቅላይ ፍርድ ቤቱ ችሎት ቀርበው ውሳኔ እየተጠባበቁ ሳለ ዳኞች ባለባቸው ተደራራቢ ስራ ምክንያት በሚል አሁንም ውሳኔውን ለመጠባበቅ ለነሐሴ 29 2016 ዓ ም ማስተላለፋቸውን ተናግረዋል። አቶ ታዬ ባለፈው ታኅሣሥ 1 ቀን 2016 ዓ ም በማኅበራዊ ብዙኃን መገናኛ ገጻቸው ጠቅላይ ሚኒስትሩን የሚተቹ መልእክቶችን ያዘሉ ጽሑፎችን ማጋራታቸውን ተከትሎ በቁጥጥር ስር ውለው ክስ እንደተመሠረተባቸው ይታወሳል። በቀረቡባቸው አንደኛና ሁለተኛ ክሶች የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ሐምሌ 30 2016 ዓም በዋለው ችሎት ውድቅ ሲያደርግ ሶስተኛውን ማለትም ህገወጥ የጦር መሳሪያ መያዝን ክስን በተመለከተ እንዲከላከሉ ብይን በመስጠት ተከሳሹ የሚያቀርቡትን መከላከያ ለመስማት ለቀጣዩ ዓመት ጥቅምት 8 ቀን 2017 ዓ ም ቅጠሩ እንደሰጠ መዘግባችን ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ገልሞ ዳዊትን ለቀደመው ዘገባ አመሳግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። አስቀድመን የሰማነው የምሽቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በመንግሥት የጸጥታ ኃይሎችና በኦሮሞ ነፃነት ታጣቂዎች መካከል የቀጠለው ግጭት እንዲቆም የሚጠይቁ ሰልፎች ያካሄዱ በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች የሚኖሩ ነዋሪዎች የአካባቢው ባለሥልጣናት ጣልቃ እየገቡ ነው ሲሉ ተናግረዋል። ዓላማቸው አንዱን ቡድን ደግፎ ሌላውን ማውገዝ እንዳልሆነ የገለጹት እነዚህ አስተያየት ሰጪዎች የወረዳና የዞን ባለሥልጣናት ግን ሰልፉ በመንግሥት የተዘጋጀ ለማስመሰል እየሞከሩ ነው በማለትም ወቅሰዋል። የተደረጉ ያሉትን ሰልፎች እናበረታታለን ያሉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ የመንግስት አካላት ጣልቃ እየገቡ ነው መባሉን ግን አስተባብለዋል። በዚህ ጉዳይ ላይ የተጠናቀረውን ዘገባ ፀሐይ ዳምጠው ታሰማናለች። በሰሜን ሸዋ ዞን የአያጉልሌ ወረዳ ፍታል ከተማ ነዋሪ የሆኑትና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ነዋሪ በሰላም ጥሪው ሰልፍ ላይ መሳተፋቸውን ለአሜሪካ ድምፅ ገልጸዋል። በሰሜን ሸዋ ዞን ባሉት ወረዳዎች ውስጥ ያለው የጸጥታ ችግር ከአምስት ዓመታት በላይ ማስቆጠሩን ተናግረዋል። በዚህ ችግር ሳቢያ መሠረተ ልማቶች እንደዚሁም የጤና የትምህርትና የመሳሰሉት ተቋማት አገልግሎት ካቋረጡ ዓመታት መቆጠራቸውን ያስረዳሉ። namatti rakkoo nageenyaa baadiyyaas magaalattis baay'ee sodaachisaa fi lubbuu namaa qabeenya baay'ee miidhaa akka ture ni beekama. አሁን ባለው ሁኔታ የወረዳው ከተሞች ላይም ለኅብረተሰቡ አስፈላጊ የሆኑ አገልግሎቶች ጭምር እየተቋረጡ ነው። በተለይ የገጠር ቀበሌዎች ውስጥ አርሶ አደሮች ማሳቸውን ለማረስ እንኳን አልቻሉም። እናም ችግሩ የኅብረተሰቡን ሕይወት አመሰቃቅሏል። ህዝቡ ይሄ መፍትሄ ያገኝ ይሆን ብሎ ነው በባህላዊ መንገድ እግዚኦታን ለማቅረብ የወጣው ሀሳቡ የራሳችን የህዝቡ ነው። መንግስትም ሆነ ታጣቂው ቡድን ችግራችንን ተረድተው ወደ ሰላም እንዲመጡና ሰላም እንዲወርድ ህዝቡ በጸጥታው ችግር ሳቢያ በረሃብ እንዳያልቅ በሰላም ወጥቶ እንዲገባ ህይወቱ በየሜዳው እንዳያልፍ ለመማፀን ነበር አወጣጣችን። ነገር ግን የወረዳዎችና የዞን የመንግስት መዋቅሮች ሀሳቦቻችንን ነጠቁን፣ የራሳቸው አስመስለው የታጣቂውን ቡድን ብቻ ለማውገዝ የወጣን አስመሰሉን። ነገር ግን የእኛ ጥሪ ለሁሉም ነበር። መልእክታችንን ባሰብነው መንገድ ማሰማት አልቻልንም። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ሀይሉ አዱኛ በበኩላቸው የሰላም ጥሪውን ሰልፍ ያዘጋጀው ህዝብ ራሱ መሆኑን ገልጸው ባለስልጣናት ጣልቃ እየገቡ ነው የሚለውን ወቀሳ አስተባብለዋል። የመንግስት እጅ አንድም የለበትም። የሰላም ባለቤት ማህበረሰቡ አጠቃላይ ነው። ስለዚህ የማይመጣጠኑ አቻ ያልሆኑ አቻ ለማድረግ የሚደረገው ሊኖር ይችላል። ነገር ግን ማህበረሰቡ በራሱ የወጣ ለሰላሙ የወጣ ሰላም እንፈልጋለን፣ ሰላማችን የሚነሳን አካል ወደ ሰላም ተመለስ ነው ብሎ ህብረተሰቡ ያወጀው። ይሄ ደግሞ አዲስ አይደለም ማለት ነው። የጉጂ አባገዳዎች፣ የቦረን አባገዳዎች፣ የሲኮ መንዶ አባገዳዎች፣ የመጫ አባገዳዎች፣ የሀገር ሽማግሌዎች ሲያደርጉ የነበረው ነው ማለት። ስለዚህ ህዝቡ ይሄ ታጣቂ ቡድን ወደ ሰላም እንዲመለስ ትናንትም ጥሪ ሲያስተላልፍ ነበረ፣ ዛሬም እያስተላለፈ ነው። ጥሪውን ተቀብሎ እየገባ ያለ ታጣቂ ቡድን አለ። ይሄ ሰየው ይበል የሚያሰኝ ነው። እኛም ይሄን እናበረታታለን። አሁንም ጥሪውንም እኛን እናስተላልፋለን። መንግስትም ጥሪውን ሲያስተላልፍ የነበረ፣ ማህበረሰቡም ለሰላሙ አበክሮ እየቆመ ስለሆነ ሰላም የማስፈን ደግሞ የሁሉም አካላት ስለሆነ እሱን አጠናክረን እንቀጥላለን እንጂ ማህበረሰቡ በራሱ ወጥቶ ድምፁን ያሰማበት ሁኔታ ነው። አቶ ሀይሉ አክለውም ይህ አይነት ጥሪ ከዚህ በፊትም በመንግስት ስደጋገብ እንደነበረ አስታውሰው መንግስት የህዝቡን ጥሪ እንደሚደግፍ አስረድተዋል። የጫንጮ ወረዳ ነዋሪ መሆናቸውን የገለጹትና በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ሌላ ነዋሪም የሰልፎቹ ዓላማ ለመንግስትና ለኦሮሞ ነጻነት ሰራዊት የሰላም ጥሪ ማስተላለፍ መሆኑን አብራርተዋል። አማ ካራኮ ጅሩ ሶዳን ሰበበ ወር ምኒ ማ እርግጊስቱ ማ መ ሰ ሰመከመኒ ብራ አሁን እየተስተዋለ ያለው ችግር ምንድን ነው? ህዝቡ ባዘጋጀው ፕሮግራም ላይ የመንግስት ሹመኞች እና ደጋፊዎች እየተገኙ የህዝቡን ጥያቄ አቅጣጫ አስቀይረው የራሳቸውን መልእክት በማስተላለፍ መንግስት ያዘጋጀው አስመስለውታል። እኛ የወጣነው ችግሮች ስለተፈራረቁብን ሰው ካልሰማን ፈጣሪ ይሰማን እንደሆን ብለን ነበር። ጥማድ በሬ፣ ፈረስ፣ ጫጩ ከለቻ ይዘን ነው የወጣ ነው። አባገዳዎች ገዳዎች ሀደ ስንቄዎችን እና የሃይማኖት አባቶችን ይዘን ከከተማና ከገጠር ተሰባስበን ነው የወጣ ነው። ነገር ግን ዓላማው ተጠለፈብን። አሁንም ቢሆን እኛ መንግስትም ሆነ ታጣቂው ህዝቡን እየገፋ ያለውን ችግር ተረድተው ወደ ሰላም እንዲመጡ እንማጸናለን። ይህ እግዚኦታ ለሶስት ዙር ነው የሚካሄደው። ይቀጥላል። የመንግስት መዋቅሮች በህዝቡ በራሱ ተነሳሽነት እየተካሄደ ባለው የሰላም ጥሪ ሰልፎች ላይ ጣልቃ እየገቡ እንደሆነ በገለጹት ነዋሪዎች አስተያየት ላይ ምላሽ የተጠየቁት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ሀይሉ አዱኛ ተከታዩም ብለዋል። ሰላሙን ያደፈረሰው አካል ይታወቃል። መሰረተ ልማት ያወደመ ይታወቃል። ሰላሙን የነሳው አካል ይታወቃል። መንግስት ይሄን ሰላም ለማስከበር ነው ተንቀሳቀስ የነበረው ማለት ነው። ማህበረሰቡ ግፊት እያደረገበት ይገኛል ማለት ነው። ስለዚህ ያን ግፊት ተከትለው በሺዎች የሚቆጠሩ እየመጡ ይገኛል። ይሄኛውን እናበረታታለን። በምስራቅም በምዕራብም በሰሜንም በደቡብም ያለ ማህበረሰብ ሰላሙን የሚነሳ ልማቱን የሚያወድም ይቆም ዘንድ እንደዚህ አይነቶቹን ጥሪ ማስተላለፍ እያስተላለፈ ይገኛል። እኛ እናበረታታለን። ህብረተሰቡ አሁንም የሰላም ጥሪውን ማቅረብ እንደሚቀጥል ለአሜሪካ ድምፅ አስተያየታቸውን የሰጡት ነዋሪዎች ገልጸዋል። የሰላም ጥሪ እንቅፋት የሆነው የኦሮሞ ነጻነት ሰራዊት እንጂ መንግስት አለመሆኑን የገለ አቶ ኃይሉ ግን መንግስት ሁልጊዜም ለሰላም ስሰራ መቆየቱን ጠቅሰዋል። የኦሮሞ ነጻነት ሰራዊት ከዚህ ቀደም ለቀረቡበት ተመሳሳይ ውንጀላዎች በሰጠው ምላሽ ለጸጥታው ችግር መንግስትን ተጠያቂ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለቀደሞ ዘገባ አመሰግናለሁ። ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው እየተከታተላቸው የምትገኙት። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁለት ወረዳዎችና በማረቆ ልዩ ወረዳ አንድ ቀበሌ በተከሰተ የጎርፍ አደጋ ከስድስት ሺህ በላይ ሰዎች መፈናቀላቸውን ተጎጂዎችና የአካባቢ ነዋሪዎች ለአሜሪካ ድምፅ አስታወቁ። በስልጤ ዞን ስልጢና ምስራቅ ስልጤ ወረዳዎች የተከሰተውን የጎርፍ አደጋ መንስኤ ለመስኖ አገልግሎት ተብሎ በማረቆ ልዩ ወረዳ የተገነባ ኢዳንሾ ልንጫ የተሰኘ ግድብ በከፍተኛ ደለል መሙላቱ ነው ሲሉ ነዋሪዎች ተናግረዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋትና ስራ አመራር ኮሚሽነር ማዕረግ ሚታቴዎስ በአደጋው ከአንድ ሺህ በላይ አባውራዎች መፈናቀላቸውን አረጋግጠው ለተፈናቀሉ ሰዎች ሰብአዊ ድጋፍ እየቀረበ ነው ሲሉ ተናግረዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎስ ከሐዋሳ አልኮሉናል። በማዕከላዊ ኢትዮጵያ ክልል ስልጥ ዞን ስልጥና ምስራቅ ስልጥ ወረዳዎች ከስድስት በላይ ቀበሌዎች ሰሞኑን የጣለውን ከባድ ዝናብ ተከትለው በተከሰተው የጎርፍ አደጋ እስካሁን ከአንድ ሺህ በላይ ቤቶች በጎርፍ መዋጣቸውን ነዋሪዎች ለአሜሪካ ድምፅ ተናግሯል። ጎርፉን ተከትለውም ከስድስት ሺህ በላይ ዜጎች ከቤታቸው መፈናቀላቸውንም ተጎጂዎችና ነዋሪዎች አስረድተዋል። በስልጥ ወረዳ የጎፍላላ ቀበሌ ነዋሪ መሆናቸውን የገለጹት አርሶ አደር ወርቅቾ ስሩር ከስምንት 8 ልጆቻቸው ጋር መፈናቀላቸውን ገልጸዋል። ከ650 በላይ አባወራዎችም በአንድ ትምህርት ቤት መጠለላቸውን አርሶ አደር ወርቅቾ አብራርተዋል። ከእንስሳቱ ቁጥሩ የለውም የጠፋ ማሳ ቁጥርለውም ቁጥር የፈረሰ ቤት ምኑ በቃ በጣም አስጊ ነው። ተፈናቅለን በየከተማው ነው ያለነው። በጎሮ ቤት ትምህርት ቤት በቀበሌ ትምህርት ቤት ትንሽ ከፍታ ነበራት ትምህርት ቤቷ በሷ ተጠልሎ ነው። በርካታ ሰዎች የተፈናቀሉባቸው ቀበሌያት ጎፍላላም፣ አሹቴም፣ ሴዳጎራ፣ ምስራቅ እየቆጨ፣ ምዕራብ እየቆጨ እና ባሎ ቀሪሳ እንደሆኑም አርሶ አደር ወርቅቾ ጠቁመዋል። አቶ አህመድ ሻዋ ሞሎ የተባሉ የወረዳው ነዋሪ በበኩላቸውም የጎርፍ አደጋው መንሴ በማረቆ ልዩ ወረዳና በስልጤ ወረዳ ዋሳኝ ቦታ ከዓመታት በፊት የተገነባ ግድብ ነው ስሉ ተናግሯል። ከዚህ በፊት በአካባቢው በከፍተኛ ስፍራዎቹ ላይ ከባድ ዝናብ በምጥልበት ወቅት የሚፈጠረው ጎርፍ ማረቆ ልዩ ወረዳን በማቋረጥ ዝዋይ ሐይቅ ይፈስ እንደነበረውን የተናገሩትም። ዞን ማረቆ የሚባለ ወረዳ እዚህ በፊት ለመስኖ ተብሎ የተገደበ ግድብም ነበረ። ያ ግድብ ኦሬዲ አገልግሎት የሰጠል ነው። አስር ዓመት ራ ይሆናል። ግብሎት ቋረጠ እና ይሄ ጎርፍ ወደ መቂ ወደ ዝዋይ ነበር የሚሄደው እና ያ እንትን ተዘግቶበታል በግድቡ ምክንያት ማለት። የስምንት ልጆች አባት የሆኑት አቶ ወርቅቸውም ተፈናቃዮች እርዳታ እንደሚያስፈልጋቸው ተናግረው፣ ከምንም በላይ ግን ዘላቂ መፍትሄም እንደሚያስፈልጋቸው ጠይቀዋል። ከዚህ በፊትም አጥንቶት ዘላቂ መፍትሄ ይሰራል ብሎ ተጀምሮ ነበር። ሳይጠናቀቅም ጎርፍ እንትን ግድቡን ጫፍጫፉን አንስቶ መስፋት ቢቀረውም ሳያጠናቅቁትም ወጡ። በጀት ተመድቦ ቢሰራ እኛ ዘላቂ መፍትሄ እናገኛለን። ጊዜያዊ ደግሞ እርዳታ ምንበላው የለንም ምንለብስ የለንም። ለከብቶቻችን መኖ ያስፈልጋል። ለልጆቻችን የሚለብሱት የሚማሩበት አንድ ነገር የለም። በቃ አልቋል። አስር አመት ፈቀቀናዋለ ነው። በሁለቱ ወረዳዎች የተከሰተው የጎርፍ አደጋም አርሶ አደሮችን ከማፈናቀሉ በተጨማሪ በአንድ ሺ ሁለት መቶ ሄክታር መሬት ላይ የነበረ የበቆሎ የስንዴ፣ የማንጎም የፓፓዬና የቡና ምርት ሙሉ በሙሉ ማውደሙንም አቶ አህመድ ጠቁሟል። በቆሎ፣ ስንዴ፣ ጋብስ፣ ፓፓያ፣ ማንጎ አበቃቶ ያለው ነገሮች በሙሉ ወድመዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በአደጋው ከአንድ ሺህ በላይ አባወራዎች መፈናቀላቸውን አረጋግጠው ለተፈናቀሉ ዜጎች ሰብአዊ ድጋፍ ማቅረብ መጀመሩንም ተናግሯል። በመጀመሪያ ደረጃ በጎርፍ ከሚያዙ ቦታዎች ሰዎች ሴፍ ወደ የሆነ ቦታ እንዲወጡ ተደርጓል። ጀማሪነትም ደግሞ ከወጡ በኋላ ሰብያዊ ድጋፍ የሚሆኑ ምግብና ምግብነት ያልሆኑ ቁሶች እየቀረበላቸው ይገኛል። ስልጤ ዞን እና ለማረቁ ወረዳ ለምሳሌ የክልል መንግስት እስካሁን ድረስ ሶስት መቶ ሀምሳ ኩንታል የሚሆን የምግብ ቤት የማድረስ ስራዎችን ሰርቷል። ዱቄት ብቻ ሳይሆን በተመሳሳይ መንገድ ከአንድ ሺህ በላይ ሊትር ዘይት ማለት ነው፣ ሳሙና፣ ሌሎች ለህጻናትና ለእናቶች ለሴቶች የሚሆኑ የንጽህና መጠበቂያ ቁሳቁሶች፣ እነዚህ ሰዎች ከቤታቸው ስለተፈናቀሉ የማብሰያ እንዲሁም ደግሞ የመኝታ ምግብ ነክ ያልሆኑ ቁሳቁሶች እየቀረበላቸው ይገኛል። ከፌዴራልና ከክልል የተወጣጡ ባለሙያዎች የአደጋውን መንስኤም በማጥናት ላይ መሆናቸውንም ኮሚሽነሩ አመልክተዋል። አደጋው ጉዳት ማድረስ የጀመረው ባለፉት ሁለት ሳምንታት ውስጥ ነው ያሉት ኮሚሽነሩም ሰብአዊ ድጋፍ ከማቅረብ ጎን ለጎን ዘላቂ መፍትሄ ለማምጣት ጥረት በመድረግ ላይ መሆኑን ገልጿል። መሰረታዊ መነሻው የዝናብ መጠን መጨመር ነው ወይስ የግድቡ ደለል መሙላት የሚለውን በጥናት ለይተን ዘላቂ መፍትሄ ለመስጠት በጋራ በቅንጅት እየተሰራ ስለሆነ ይሄ በፌዴራል በክልልና እንዲሁም ደግሞ በዞን ማህበረሰቡን ማህበረሰቡንም ባሳተፈ መንገድ የጥናት ቲሙ ከለየ በኋላ ዘላቂ መፍትሄ ለመስጠት መነሻውን የመለየት ስራ እየተሰራ ስለሆነ ይችላል የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ሳምንት መጀመሪያ ባወጣው የማስጠንቀቂያ መግለጫም ለ11 ቀናት የሚኖረው ተደጋጋሚነት ያለው ከባድ ዝናብ ጎርፍና የመሬት መንሸራት የሚያስከትል አቅም ስለሚኖረው የሚመለከታቸው አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ይህንኑ የኢንስቲትዩትን መረጃ የጠቀሱት የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ማዕረጉ ማቴዎስ በክልሉም በጉራጌ በስልጥና በየሚ ዞኖች የጎርፍና የናዳም በሃዲያና በሃላባ ዞኖች ደግሞ የመሬት መሰንጠቅና የጎርፍ አደጋም እንደዚሁም በካምባታ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ እንደሚችሉ ጠቁመዋል። በመሆኑም ህብረተሰቡም ቅድመ ጥንቃቄ እንዲያደርጉ አሳስቧል። በተለይም ከመሬት መንሸራተት አደጋዎች ጋር በተያያዘም በማኅበራዊ ትስስር ገጻቸው መልእክት ያሰፈሩት ጠቅላይ ሚኒስትር አብይ አህመድ በተለያዩ የአገራችን አካባቢዎች በመሬት መንሸራተት ወገኖቻችን በመጎዳታቸው የተሰማኝን ሐዘን ለመግለጽ ይወዳለሁ ብሏል። የሚመለከታቸው አካላት ለተጐጂዎች ተገቢውን ድጋፍ እንዲያደርጉ መመሪያ መሰጠቱንም ጠቅሰዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር ከአጋሮቹ ጋር በመተባበር ባለፈው የሐምሌ ወር በመቶዎች የሚቆጠሩ የታሰሩ የከተማው ስደተኞችን ማስፈታቱን ገልጸዋል። በዚህ ጉዳይ ላይ ከዩኤንኤችሲአር እና ከስደተኞችና ተመላሽ አገልግሎት ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ በሰጡት አስተያየት ተመዝግበው እውቅና ማግኘት አለመቻል በተለይ የከተማ ስደተኞችን ለእስርና መሰል ችግሮች ማጋለጡን ተናግረዋል። ኮሚሽኑ ባለፈው አንድ ዓመት ከ120 በላይ እስረኞች እንዳስለቀቀ አብራርተዋል። ኬኔዲ አባተ ዝርዝሩን ይዟል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምዕጻሩ ዩኤንኤችሲአር በሐምሌ ወር ውስጥ በዘፈቀደ የታሰሩ ያላቸውን በመቶዎች የሚቆጠሩ ስደተኞችን ከእስር እንዲፈቱ ማድረጉን አስታውቋል። ዩኤንኤችሲአር ሰኞ እለት ባወጣው ሪፖርት በአዲስ አበባ 879 ስደተኞችና ጥገኝነት ጠያቂዎች ያቀረቧቸውን አስተያየቶችና ቅሬታዎች መሰረት በማድረግ ከአጋሮቹ ጋር በመሆን ችግሮቻቸውን ለመፍታት ባደረገው ጥረት ነው እስረኞችን ማስፈታቱን የገለጸው። በዚህም ከኢትዮ ኢትዮጵያ የስደተኞችና ተመላሾች አገልግሎት ጋር በመተባበር በወሩ በዘፈቀደ የታሰሩ ሲል የገለጻቸውን በመቶዎች የሚቆጠሩ የከተማ ውስጥ ስደተኞችን ከእስር አስፈትቻለሁ ብሏል። ከእስር ተፈተዋል ያላቸው ስደተኞች ከየትኛው ሀገር የመጡና ለምን ያህል ጊዜ የታሰሩ እንደሆኑ ግን ሪፖርቱ አልጠቀሰም። በዚህና ተያያዥ ጉዳዮች ላይ ማብራሪያ ለማግኘት በኢሜይል ለላክንለት ጥያቄ ዩኤንኤችሲአር ምላሽ እንደሚሰጠን ቢገልጽም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሹ አልደረሰንም። ከስደተኞችና ተመላሾች አገልግሎትም ማብራሪያ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የስደተኞችን ጉዳይ በቅርበት ከሚከታተሉ ተቋማት አንዱ የሆነው የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ በበኩሉ በኢትዮጵያ ቁጥራቸው በከፍተኛ መጠን እየጨመረ የሚገኙ ስደተኞች ለተለያዩ ችግሮች እየተጋለጡ እንደሆነ ገልጿል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት በአብዛኛው መመዝገብና እውቅና ማግኘት አለመቻል የችግሮቹ መንስኤ እንደሆኑ ገልጸው ይህም በተለይ የከተማ ስደተኞችን ለእስርና መሰል ችግሮች ማጋለጡን ተናግረዋል። ኮሚሽኑም ከ120 በላይ እስረኞችን እንዳስለቀ አብራርተዋል። ችግሮች በስፋት ክትትል ስናደርግ ያየነው ሁለት ለሶስት አመታት ስደተኞችን ምዝገባ ተቋርጦ ነበር። ለረጅም ጊዜ ከተማ ላይ ያሉ ስደተኞች አብዛኞቹ ወይ ወረቀት የላቸው ወይ ደግሞ የነበራቸው የተሰጣቸው ወረቀት ኤክስፓየር አድርጓል። ጊዜው አልፎበታል። ስለዚህ ከተማ ላይ በሚንቀሳቀሱበት ጊዜ በተለያየ ምክንያት በፀጥታ አስከባሪ ሰዎች ተይዘው በተራዘመ እስር የሚዳረጉበት ሁኔታዎች ተፈጥረው ነበረ። ባለፉት ሁለት ዓመታት ባለፈው ዓመት ከስደተኞች እና ተመላሽ አገልግሎት ተቋም ጋር በትብብር ወደ መቶ ሀያ የሚሆኑ ሰዎችን አስበትተናል። ወረቀት እንዳላቸው ወይም ደግሞ ሬጂስተር እንዳደረጉ በማረጋገጥ ሊፈቱ ችለዋል። ለዚህ ትልቁ ስጋት ያለባቸው የመንቀሳቀስ ሁኔታ ላይ እና በተለይ ደግሞ ህጻናት አዲስ የተወለዱ ህጻናትን እንደዚሁ የልደት ወረቀት ሲጋቡ ደግሞ የጋብቻ ወረቀትን ሰርቲፊኬት የማግኘት ላይም ክፍተቶች አሉ እና እሱ ላይ ማስተካከያዎች ሊደረጉ ይገባል። በከተማ ውስጥ ከሚኖሩ ስደተኞች መካከል አብዛኛው ኤርትራውያን እንደሆኑና በብዛት ለእስር ተጋላጭ የሆኑትም እነርሱ መሆናቸውን ወይዘሮ ራኬብ መሰለ ገልጸዋል። ዩኤንኤችሲአር በሐምሌ ወር አስፈትቻቸዋለሁ ስላላቸው እስረኞች ላነሳንላቸው ጥያቄም ምላሽ ሰጥተዋል። ከተማ ላይ አዲስ አበባ ላይ ከሆነ አብዛኛው የከተማ ስደተኞች በቦተር የነበረው ትግራይ የነበሩ ካምፖች በግጭቱ ምክንያት ወደ ከተማ ስለገቡ የዛኔ ያልተመዘገቡ የነበሩ ወደ ከተማ የገቡ እንዲሁም በተለያየ ምክንያት ወደ ከተማ የገቡ ወረቀት የሌላቸው ኤርትራኖች በብዛት አዲስ አበባ ላይ ኤርትራኖች ይበዛሉ። አሁን አሁን ደግሞ በሱዳን ግጭት ምክንያት ወደ ከተማ እየገቡ ያሉ የሱዳን ስደተኞችም እንደዚሁ ትንሽ ቁጥራቸው እየጀመረ አለ። ስለዚህ ሰነድ የላችሁም በሚል የሚያዙት በአብዛኛው እነሱ ናቸው። የሐምሌ ወር መቶ መሆኑን እንኳን ባላቅ፣ ባለፈው አመት ግን እኛ ክትትል ስናደርግባቸው የነበሩ ወደ መቶ ሀያ አካባቢ የተለቀቁ አሉ። ግን እንዳልኩት ይሄ ችግር አንዳንድ ጊዜ ፀጥ የሚልበት ብዙም የማያዙበት ጊዜ አለ። አንዳንድ ጊዜ ደግሞ ቁጥራቸው ከፍ ይላል ተይዘው የተራዘመ ስር የሚዳረጉ የከተማ ስደተኞች እና ግን አሁንም የምዝገባው ጉዳይ መፍትሄ እስካላገኘ ድረስ ችግሩ የሚቀረፍበት ሁኔታ በጣም አናሳ ነው። ምክንያቱም ያው የጸጥታ ሁኔታ አስጊ ሲሆን የመያዛቸው እድል ከፍ ሊል እንደሚችል አሁንም መገመት ይቻላል። በአዲስ አበባ አለሟጭ እና ጾሬ ከሐምሌ ወር ጀምሮ ከ7,426 በላይ ስደተኞች ፋይዳ ዲጂታል መታወቂያ ካርድ እንደተሰጣቸው ዩኤንኤችሲአር ገልጿል። በአማራ ክልልና በቤኒሻንጉል ጉሙዝ ክልሎች የምዝገባ ማረጋገጫ የተሰጣቸው ስለመኖራቸውን በሪፖርቱ ጠቅሷል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ግን የምዝገባው ሂደት በዋናነት በመጠለያ ካምፖች የተወሰነ በመሆኑ በተለይ በከተሞች የተመዝጋቢ ስደተኞች ቁጥር አነስተኛ እንዲሆንና ለችግር እንዲጋለጡ ምክንያት እንደሆነ ተናግረዋል። ምዝገባን በተመለከተ የስደተኞችና ተመላሾች አገልግሎት አቋም ከተማ ውስጥ ምዝገባ የለም ነው ምክንያቱም ካምፕ የለም። ቦርደር ጋር ያሉ ጥገኝነት ጠያቄዎች መቀበያ ሴንተሮች ስላሉ እዛ ጋ ነው ምዝገባው መካሄድ ያለበት የሚል አቋም ስላላቸው ካምፕ የሌላቸው ወይም ካምፕ ውስጥ መቀመጥ የማይችሉ ሰዎችን ካልሆነ በስተቀር ከተማ ላይ ሬጅስትሬሽን አይፈራም። ለዚህ ነው አንዳንድ ጊዜ ከተማ ውስጥ ያሉት አብዛኞቹ የኤርትራ ስደተኞች ናቸው። እነሱ ደግሞ ከተማ ላይ ምዝገባ አይፈቀድላቸውም ቦርደር አካባቢ ጋር ወደዛ አካባቢ ዴዚግኔት ወደደረጉት ማዕከላት ካልሄዱ በስተቀር ከተማ ላይ ምዝገባ ሊኖር አይችልም ነው አቋማቸው። ለዚህም ነው ቁጥሩ በጣም አነስተኛ የሚሆነው። ከስደተኞች ምዝገባ ጋራ በተያያዘ ያሉ ችግሮች መፍትሄ ማግኘት እንዳለባቸውም መክረዋል። በውይይት ችግሩን መቅረፍ ያስፈልጋል። በአንዱ በኩል ማዕከላቱ ጋር መሄድ አለባቸው ይባላሉ፣ በዚህ በኩል ደግሞ ማዕከላቱ ጋር ለመሄድ ስጋት አለብን ይላሉ። ሁለቱን ማሳረቅ የሚቻልበት እና ለሁለቱም የሚመች መፍትሄ መፈለግ ይፈልጋል። በአሁኑ ወቅት በኢትዮጵያ ከአንድ ነጥብ ሁለት ሚሊዮን በላይ ስደተኞችና ጥገኝነት ጠያቄዎች ይኖራሉ ተብሎ እንደሚገመት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ተናግረዋል። እነዚህ ስደተኞች በሶስት አማራጮች ማለትም በኢትዮጵያ ከማህበረሰቡ ጋር ተቀላቅለው በመኖር አሊያም ወደ መጡበት ሀገር በመመለስ ወይም ወደ ሶስተኛ ሀገር በመሄድ ዘላቂ መፍትሄ ሊያገኙ የሚገባ ቢሆንም ለሶስቱ አማራ ዎች ያለው እድል ጠባብ በመሆኑ ከካምፖች በመውጣት ወደ ከተሞች ገብተው መኖርን ምርጫቸው እንደሚያደርጉ አብራርተዋል። ይህም የከተማ ስደተኞች ቁጥር እንዲጨምር ማድረጉንና በአዲስ አበባ ከተማ ብቻ ከ80 ሺህ በላይ ስደተኞች እንደሚኖሩ የሚገመት መሆኑንም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በዋሽንግተን ዲሲ አቆጣጠር አሁን ከቀኑ 8 ሰዓት ከ31 ደቂቃ ሁኗል። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ31 ደቂቃ። ይቅርታ ይደረግልኝ። ወደ ቀጣዩ ዘገባ ስንሻገር የአሜሪካ መራጮች በህዳር ወር ማን ዋይት ሃውስን እንደሚቆጣጠር ለመወሰን ለሚደረጉ ዝግጅቶች የስደተኞች ጉዳይ ዋና ከሚባሉ አጀንዳዎች ሆኗል። በሁለቱ ፕሬዚዳንታዊ ዕጩዎች መካከል ያለው የፖሊሲ ልዩነትም ከፍተኛ ነው። በቅርቡ ወደ አሪዞና ግዛት የተጓዘችው ዘጋቢያችን ካሮላይን ፐርሱቲ በዚሁ ዙሪያ ያደራሰችንን ዘገባ ስመኝ ሸቆዬ እንደሚከተለው አቀናብረዋለች። ይህ የወርቅ ማዕድን ማውጫ የነበረ ከተማ ነው። በወቅቱ በአሪዞና ግዛት ውስጥ የበለጸገ የሚባል ስፍራ ነበር። አሁን ይህ ከተማ ጥላ የራቀው ሆኗል። ፓቲ ብሪስ ግን ለ38 ዓመታት አብሯት ከኖረው አህያዋ ጋር በዚህ ከተማ ትኖራለች። እሷ እንደምትለው ከምትኖርበት ስፍራ አቅራቢያ ከሚገኘው የሜክሲኮ ድንበር እየተደበቁ የሚገቡ ስደተኞች ጉዳይ ሰልችቷታል። በዛ ምክንያትም ድምጿን የምትሰጠው ለቀድሞ ፕሬዝዳንት ዶናልድ ትራምፕ ነው። እሳቸው ወደ መጡበት ይመልሷቸዋል። እኔ ያንን እደግፋለሁ። ሙሉ ለሙሉ ከዚህ መውጣት አለባቸው። እሳቸው ደግሞ ያንን ማድረግ ይችላሉ። እንዴት እንደሚያደርጉትም ያውቃሉ። ዶናልድ ትራምፕ ፕሬዚዳንት በነበሩበት ወቅት በዩናይትድ ስቴትስ ደቡብ ምዕራብ ድንበር ላይ 740 ኪሎ ሜትር እርዝማን ያለው ግንብ እንዲገነባ አዘው ነበር። ይሄ በአሪዞና በኩል የሚገኘው የግንቡ አካል ሲሆን ፕሬዝዳንት ጆ ባይደን ስልጣን በያዙ በመጀመሪያው ቀን የግንቡን ግንባታ አስቆመዋል። በሶስት ሳምንት ውስጥ ማጠናቀቅ እንችል ነበረ። ዶናልድ ትራምፕ ባለፈው ሐሙስ ወደ አሪዞና የድንበር አጥር ሄደው ጉብኝት ያደረጉ ቢሆንም ዋሽንግተን ፖስት ባወጣው ዘገባ ትራምፕ የጎበኙት የግንቡ አካል የተሠራው እሳቸው ፕሬዝዳንት ከመሆናቸው በፊት መሆኑን አስፍሯል። በዚህ ዓለም ላይ ይህንን የመሰለ በዚህ መልኩ የሚጣስ ድንበር አይገኝም። በሚሊዮን የሚቆጠሩት ወንጀለኞች የሚገቡት በዚህ በኩል ነው። የዲሞክራቲክ ፓርቲ መራጮች በቅርቡ በተካሄደው ጉባኤያቸው ላይ ፓርቲያቸው ታጋሽ መሆኑን ተናግረዋል። ሳንድራ ካኖ ከኮሎምቢያ ወደ ዩናይትድ ስቴትስ የመጣችው ገና በአስራዎቹ ዕድሜ እያለች ነው። እኛ ስደተኞችም የዚህ ሀገር አካል ነን። ጎረቤት፣ አማቾች እርስ በርስ እንተሳሰባለን። ያ ነው ዋናው ቁም ነገሩ። ምክትል ፕሬዝዳንት ካማላ ሃሪስ ከተመረጡ ሰዎች ዜግነት የሚያገኙበትን መንገድ እንደሚያመቻቹና ምክር ቤቱ ውድቅ ያደረገውን የስደተኞች ረቂቅ ህግ መልሰው እንደሚያቀርቡ ቃል ገብተዋል። ረቂቁን ህግ የድንበር ጥበቃ አካላት አጽድቀውታል። ነገር ግን ዶናልድ ትራምፕ የድንበር ስምምነቱ ዘመቻቸውን እንደሚጎዳባቸው ያምናሉ። ስለዚህ በምክር ቤት ያሉ አጋሮቻቸውን ውድቅ እንዲያደርጉት አዘዟቸው። ይህ ምክትል ፕሬዝዳንቷ ንግግር በዚህ ሰው በሚናፍቀው ከተማ ተቀባይነት ያገኝ አይመስልም። የምትናገረውን አንድም ነገር አላምንም። ያለፉትን አራት ዓመታት የት ነበረች? ይችን የተተወች አሮጌ ከተማ አሁን ማንም የሚጎበኛት የለም። ቦሪስም ከስደተኞች ይልቅ ጎብኚዎች ይመላለሱበት ወደ ነበረው ጊዜ መመለስ እንደምትፈልግ ትናገራለች። በካሮሊን ፕሬሱቲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝ ሸቀዬ ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ሱዳን ይወስድናል። የተባበሩት መንግስታት የዓለም ምግብ መርሃ ግብር በማጭበርበር ድርጊትና ለጋሾች ለረድኤት ስራው የሚያስፈልጋቸውን መረጃዎች በመሸሸግ የጠረጠራቸውን ሁለት የሱዳን ቢሮ ከፍተኛ ባለስልጣናት እየመረመረ መሆኑን አስታውቋል። ሮይተርስ የድርጅቱንና የሱዳን ምንጮቹን ዋቢ አድርጎ ባቀረበው ዘገባ እንዳመላክተው ድርጊቱ በአስከፊ የረሃብ ቀውስና በጦርነት በምትታመሰው ሀገር አስቸኳይ የምግብ እርዳታ ለሚሊዮኖች ለማዳረስ የሚደረገውን ጥረት ይበልጥ አዳጋች አድርጎታል። አሉላ ከበደ ዝርዝሩ እንደሚከተለው አቀናብሮታል። ለአመታት የቀጠለ ረሃብ በጦርነቱ ሳቢያ ይበልጥ በተባባሰባትና ወደ ከፋ ደረጃ በተሻገረባት ሱዳን የረድኤት ስራውን የሚመሩትን ሁለት የድርጅቱ ከፍተኛ ባለስልጣናት ስራ እንዲፈትሹ ዋና መርማሪውን ወደ አካባቢው የላከው የተባበሩት መንግስታት የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ የምግብ እርዳታ ለተረጂዎች እንዳይደርስ በተፈጸሙ ድርጊቶች ውስጥ የሱዳን ጦር ሰራዊት የተጫወተውን ሚና እንዳይታወቅ ሰራተኞቹ መረጃ ሸሽገዋል የሚለውን ጨምሮ መጠነ ሰፊ ምርመራ ይዟል። በዓለም በዓመታት ውስጥ ከታዩት ሁሉ የከፋ መሆኑ በተነገረለትና በአንዳንድ አካባቢዎችም ወደ ቸነፈር ደረጃ መሸጋገሩ የተገለጠ አደጋ ውስጥ ባለችው ሀገር የሱዳን ጦር ሰራዊት ከተፋላሚው የፈጥኖ ደራሽ ኃይል ጋር እያካሄደ ባለውና 16 ወራት ያስቆጠረ ጦርነት ውስጥ የእርዳታ ምግብ ለተረጂዎች እንዳይደርስ የፈጸሟቸውን ድርጊቶች የዓለም ምግብ ፕሮግራም ሰራተኞች መሸፋፈናቸውን መርማሪዎች እየፈተሹ መሆናቸውን ገልጠው ሮይተርስ ያነጋገራቸው ቁጥራቸው አምስት የሚደርሱ የተለያዩ ምንጮች አረጋግጠዋል። ከተጠርጣሪዎቹ መካከል በአሁኑ ወቅት ከሱዳን ውጪ ጊዜያዊ ስራ የተሰጣቸው የድርጅቱ የሱዳን ቢሮ ምክትል ዲሬክተር ካሊድ ኦስማን አንዱ ሲሆኑ ሁለተኛው ደግሞ ንብረትነቱ የመንግስታቱ ድርጅት የሆነ መጠኑ ከ200 ሺህ ሊትር በላይ የሚሆን ነዳጅ መጥፋት ጋር በተያያዘ ምርመራ እየተደረገባቸው የሚገኙት የድርጅቱ የመስክ ስራ አስኪያጅ መሐመድ አሊ መሆናቸውን ሌሎች አራት ምንጮች ጠቁመዋል። ባለሥልጣኑ አሁንም በቀድሞ ስራቸው ላይ ይሁኑ ከኃላፊነታቸው ይነሱ ግን ሮይተርስ ለጊዜው ማረጋገጥ ያለመቻሉን በዘገባው አመልክቷል። ስለቀረበባቸው ውንጀላ የተጠየቁት ሁለቱ ኃላፊዎችም የድርጅቱ የሕዝብ ግንኙነት ቢሮ ነው የሚመለከተው ሲሉ ምላሽ ከመስጠት ተቆጥበዋል። የዓለሙ ምግብ ፕሮግራም ደብሊዩኤፍፒ በበኩሉ በሱዳን በምናከናውነው የረድኤት እንቅስቃሴ በአንዳንድ አካባቢዎች ከታዩ ህገወጥ ድርጊቶችና ግለሰቦች ካሳዩት የሥነ ምግባር ጉድለት ጋር በተገናኘ የቀረቡ ክሶችን የድርጅቱ ዋና ምርማሪ ጽህፈት ቤት አስቸኳይ ማጣራት እያደረገበት ነው ሲል መልስ ሰጥቷል። ስለ ወንጀሎቹ ምንነትና በወንጀሉ ስለተጠረጠሩ ሰራተኞች ግን ዝርዝር መረጫ ከመስጠት ተቆጥበዋል። ድርጅቱ ለአንድ ዓመት ስራው ከለጋሾች ከሚያሰባስበው መዋጮ ገሚስ ያህሉን የሚሰጠው ብቸኛው የደብሊው ኤፍ ፒ ትልቁ ለጋሽ የዩናይትድ ስቴትስ ዓለም አቀፍ የረድኤት ፕሮግራም ዩኤስኤአይዲ በፊናው ለሮይተርስ በሰጠው መግለጫ የዓለሙ ምግብ ፕሮግራም በሱዳን በሚያካሄዳቸው ስራዎቹ ላይ ተጽዕኖ ሊያሳድሩ ይችላሉ የተባሉትን እነኚህን የማጭበርበር ወንጀል ድርጊቶች አስመልክቶ ባለፈው ነሐሴ 14 2016 ዓ ም እንዳሳ ድርጅቱ እንዳሳወቀው አረጋግጧል። የተባሉት ወንጀሎች በጣም አሳሳቢ ናቸው ያለው የድርጅቱ መግለጫ አያይዞም በጥልቀት መመርመር አለባቸው ብለዋል። ዩኤስአይዲ ወንጀሎቹን እንዲያጣራም ወደ ራሱ ዋና መርማሪ ጽሕፈት ቤት በአስቸኳይ መላኩንም ጨምሮ አመልክቷል። የተባሉት የወንጀል ድርጊቶች ዜና የተሰማው ታዲያ ራሱን በዓለም ትልቁ የሰብዓዊ ድርጅት አድርጎ ለሚገልጸው ደብሊዩኤፍፒ እጅግ ወሳኝ በሆነ ወቅት መሆኑ ተገልጧል። ደብሊዩኤፍፒ በበርካታ ሀገሮች የተከሰቱ ቁጥራቸው የበዛ ብርቱ ረሃብና ድርቅ የፈጠሯቸውን ሁኔታዎች በመዋጋት ላይ የሚገኘው የዓለሙ ምግብ ፕሮግራም ከቸነፈር አፋፍ ላይ የሚገኙትን ቁጥራቸው 1.3 ሚሊዮን የሚደርሱ ከነኚህም ውስጥ የሚበዙቱ በሱዳንና በጋዛ በከፊል እንደ ደቡብ ሱዳንና ማሊ ባሉ አገራት የሚገኙትን ጨምሮ በዓለም ዙሪያ ቁጥራቸው 157 ሚሊዮን የሚጠጉ ሰዎችን ለመርዳት የ22.7 ቢሊዮን ዶላር የገንዘብ ድጋፍ ይሻል። የምግብ እርዳታ ከማቅረብ በተጨማሪ ደብሊውኤፍፒ በዓለም አቀፍ ደረጃ ለሚከሰቱ ታላላቅ አደጋዎችም እርዳታ ያቀርባል፣ የሰብአዊ ረድኤት ማህበረሰቦችን ያስተባብራል፣ እንዲሁም የሎጂስቲክስ ድጋፍ ይሰጣል። ይሁንና ከቅርብ ዓመታት ወዲህ ሶማሊያንና የመንን በመሳሰሉ ሀገራት የእርዳታ ምግብ ከታለመለት ዓላማዎች እንዲውል ሲደረግና እንዲሁም በተደጋጋሚ በሚፈጸሙ የስርቆት ድርጊቶች ሳቢያ እንቅስቃሴ ውስጥ ሲስተጓጎል መቆየቱ ይታወሳል። ባለፈው ዓመትም በኢትዮጵያ በስፋት የታየውን የምግብ እህል ስርቆት ድርጊት ተከትሎ ደብልዩ ኤፍፒና ዩ ኤስ አይ ዲ ለኢትዮጵያ የሚሰጡትን የምግብ አቅርቦት ለጊዜው እስከ ማቋረጥ ደርሰው እንደነበርም አይዘነጋም። ደብሊዩኤፍፒ በዓለም ዙሪያ ረሃብን በመዋጋትና ሰላም እንዲመጣ በተጫወተው ሚና እንደ አውሮፓውያን የዘመን አቆጣጠር በ2020 ለኖቤል የሰላም ሽልማት መብቃቱን ይታወሳል። ያዳመጣችሁ ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭትን ነው። ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዶው ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ካደረገ አንድ ወር ሆኖታል። ማሻሻያውን ተከትሎ ከቀደመው ጊዜ በተሻለ የውጭ ምንዛሬ ከባንኮች እያገኙ መሆኑን የተናገሩት የአሜሪካ ድምጽ ያናገራቸው በአምራች ኢንዱስትሪ ዘርፍ የተሰማሩ ባለ ሀብት በዘላቂነቱ ላይ ግን ስጋት አላቸው። እስካሁንም በፖሊሲ ለውጡ ምክንያት የደረሰባቸው ጉዳት እንደሌለ ተናግረዋል። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመተይ በበኩላቸው ባለሀብቶቹ ባለ ሀብቶቹ ለምርት ማቀናባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ ዋጋ እንደ ነበረ በመጥቀስ አሁን ባለው ዋጋ ብዙም ላይጎዱ ይችላሉ ይላሉ ነገር ግን የምንዛሬ ዋጋው ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቡበት እቃ ዋጋ ልዩነት ስለሚራራቅ ምርታማ ሆኖ ለመቀጠል መቸገራቸው አይቀርም እያሉ ነው። አስማማየነ ተከታዩን ዘገባ አጠናቅሯል። የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ማድረጉን ተከትሎ ብሔራዊ ባንክ ይፋ ካደረጋቸው ማሻሻያዎች መካከል ምርቶችን ወደ ውጭ የሚልኩ ባለሀብቶችን የተመለከተ ይገኝበታል። ይህም ባለሀብቶቹ ወደ ውጭ ምርቶቻቸውን ልከው የሚያገኙትን ዶላር ለራሳቸው እንዲጠቀሙበት መፍቀድንና የውጭ ምንዛሬ ሲፈልጉም ቅድሚያ አገልግሎት እንዲያገኙ የሚያበረታታ ነው። በልዩ የኢኮኖሚ ዞኖች ውስጥ የሚሰሩ ኩባንያዎች የውጭ ምንዛሬ ገቢያቸውን ሙሉ በሙሉ ለራሳቸው መያዝን ጨምሮ ልዩ የውጭ ምንዛሬ አጠቃቀም መብት ተሰጥቷቸዋል ሲልም ብሔራዊ ባንክ በማሻሻያ ፖሊሲው ላይ ገልጿል። በአባታቸው ሕንዳዊ የሆኑት ኢትዮጵያዊ ባለሀብት ቢጃይን ራሽናይከር በምህንድስና ማሽኖች ምርት ላይ ተሰማርተው ይገኛሉ። ኩባንያቸው ከባለፈው ጊዜ በተሻለ መልኩ ምንዛሬን ከባንኮች ማግኘት የቻለ መሆኑን ገልጸው የፖሊሲው ለውጥም በአምራች ኢንዱስትሪ የተሰማሩትን ተጠቃሚ ያደርጋል ብለው ተስፋ አድርገውበታል። በአንዶር ውስጥ አንድ ሁለት እቃዎች አስመጥቻለሁ። መሽነሪ ለማምረታቸው ግብዓት የሚሆኑ ለእነሱ በቀላሉ አግኝቻለሁ። ምናልባት ንግድ ባንክ ላይ ትልቁ ደንበኛ ስለሆንኩ ሊሆን ይችላል ኦር በሌላ መንገድ ወይም ደግሞ ፖሊሲው ባመጣው ከበፊቱ ለየት ባለ መልኩ ፈጠን ነው ብዬ አግኝቻለሁ። ማኑፋክቸሪንግ ዘርፍ ላይ እንዳለ የንግድ ባለቤት ከዚህ በፊት ሀምሳ ፐርሰንት አካባቢ ምርታችንን ከውጭ ነበረ የምናመጣውና ብዙ ሀስሎች የነበሩበት ፎሬን ከረንሲ በደንብ የማታገኝበት ብታገኝም ደግሞ በጣም ብዙ የሆኑ ኮስቶችን ኢንከር የሚያደርገብህ ኢንዳይሬክት ለሌላ ገበያ የተጋለጥንበት እንደዚህ አይነት አሰራር ነበረው። ከዚህ አንጻር ውሳኔው ለእኛ ጠቅሞናል፣ ለእኔ ጠቅሞኛል። ምክንያቱም በፊትም ያለው ሬት እንደምንም ብለህ ስራህን ለማቀላጠፍ ስት የምትሄድበትን ከዛ በላይ ነው የምታደርገው። እና መንግስት አንደኛውኑ በገበያ ወስኖ ነገሮችን ይህንን ነገር ማድረጉ ጥሩ ነው፣ ማርኬቱ በራሱ ሊወስነው ይችላል የሚል ግምት አለን። በኢትዮጵያ የኢኮኖሚ ባለሙያዎች ማኅበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑ ዶክተር አረጋ ሹመቴ በበኩላቸው ባለሀብቶቹ ለምርት ማቀነባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ የዋጋ ምንዛሬ እንደነበር በመጥቀስ አሁን ባለው የምንዛሬ ተመንም ብዙ ላይ ይጎዱ ይችላሉ ይላሉ። ነገር ግን የምንዛሬ ዋጋ ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቧቸው እቃዎች ዋጋ ልዩነት ስለሚራራቅ ምርታማ ሆነው ለመቀጠል መቸገራቸው አይቀርም ይላሉም። አሁን ላይ ያለው የብሩ ዋጋ ቀደም በጥቁር ገበያ ከነበረው አካባቢ ብዙ ያራቀ ስለሆነ ሸቀጦች ደግሞ ከውጭ የሚመጡት ቀድሞ ዋጋቸው በዛ አካባቢ ሲወሰን ስለነበር በመቶ ሃያ አምስት ብሩ በጥቁር ገበያው አሁን የጨመረ ብዙ ነገር ስለሌለ እነዚህ ከሪፎርሙ አንድ ወር ውስጥ በዚህ አንድ ወር ውስጥ ተጎድተዋል ብዬ አላስብም። ምክንያቱም ዋጋው የጨመረ ነገር የላቸውም። በእርግጥ እየቀጠለ የሚሄድ ከሆነ ዲፕሬሽኑ በጣም እየጨመረ የሚሄድ ከሆነ በጣም ተጎጂ ይሆናሉ። ውድ ዋጋ ያለው ሸቀጥ ስለሚያስመጡ እንደ ግብዓት ስለሚጠቀሙ ማለት ነው። አንድ ተጎድተዋል ምላት አሁን ከሪፎርሙ በኋላ ማንኛውም ወደ አገር ውስጥ የሚገባ ሸቀጥ ቀረጥ የሚጣልበት በመቶ ምናምን አሁን ባለው የውጭ ምንዛሬ ዋጋ ነው እንጂ ቀደም በነበረው አይደለም። ቀደም ከጥቁር ገበያ ቢገዙ ቀይ ገበያ ቢገዙ የቀረጥ የሚከፍሉት በሕጋዊ ገበያው በአምሳ ምናምን ብር ነበር። አሁን ያችን ግን ከፍ ሲያደርግባቸው ወደ መቶ ምናምን በታስቦ ስለሆነ ቀረጥ የሚጣልባቸው በዚህ አኳያ ብቻ በዚህ አቅጣጫ ብቻ ተጎጂ ይሆናሉ። እስካሁን በነበረው ሴናሪዮ ማለት ነው። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ ከተወሰነ አንድ ወር በኋላ የባንኮች የምንዛሬ ተመን አሁንም ከፍ እንዳለ ሲሆን የኢትዮጵያ ንግድ ባንክ ዛሬ ነሐሴ 21 ቀን 2016 ዓ ም ባወጣው የምንዛሬ ተመን አንድን የአሜሪካ ዶላር በመቶ አራት ብር ከስልሳ ገዝቶ በአንድ መቶ አስራ ስድስት ብር እየሸጠ ይገኛል። ባለሀብቱ ቢጃ የኒራሽ ናይከር ለአምራች ኢንዱስትሪ የሚያስፈልገው ምንዛሬን በተሻለ ሁኔታ ማግኘት የሚቻለው ባንኮች በቂ የውጭ ምንዛሬ ክምችት ሲኖራቸው መሆኑን አንስተው ዘላቂነቱ ላይ ስጋታቸውን ይገልጻሉ። ይሄ ነገር በዚሁ ሊቀጥል ይችላሉ ወይ? ምክንያቱም በምናወጣው ልክ በሚሰጠን ልክ የሚገባ ደግሞ ያስፈልጋል። በእውኑ እሱ እየገባ ነው ወይ የሚለው ምናልባት እሱ እኛ ባናየውም፣ ምናልባት ሌላ ሰው ሊያየው ይችላል። አንድ እሱ ነው። ሌላው ሰላም ነው። ተንቀሳቅሰህ ስትሰራ ፕሮዳክቲቭ ወይንም ምርታማ ትሆናለህ። አለ ምርታማነትህ የሚጨምረው የግድ ይሄ ስለሆነ ብቻ ሳይሆን ሰላሙ ስለሚኖር ነው። ሰላሙ በደንብ የሚኖር ከሆነ አብዛኛው ሰው ምርታማ ይሆናል። እንቅስቃሴው ይጨምራል። ምርት ይጨምራል። ኤክስፖርት የምናደርገው ሊጨምር ይችላል። ወደ ውጭ የምንልከው ሊጨምር ይችላል። እኛም ደግሞ ልንነቃቃ እንችላለን። እና ይሄ አንዱ ስጋት ነው። ሰላም ካለ ይሄኛው ምናልባት ማርኬቱ ወይ ገበያው እንዲወስኑ የተደረገው የውጭ ምንዛሬ ስትራቴጂ ቀጣይነት ሊኖረው ይችላል። የአሜሪካ ድምጽ የፖሊሲ ለውጡን ተከትሎ ዘርፉን በተመለከተ የኢንዱስትሪ ሚኒስቴር እየሰራቸው ባሉ ስራዎች ዙሪያ የተቋሙን ኃላፊዎች ለማናገር ጥረት ቢያደርግም ሊሳካ ባለመቻሉ ማካተት ሳይችል ቀርቷል። ይሁንና በይፋዊ የተቋሙ የማህበራዊ ትስስር ገጹ ሚኒስትሩን አቶ መላኩ አለበለን ጠቅሶ በወጣው ዘገባ የአምራች ኢንዱስትሪው የገበያ ድርሻ በአሁኑ ወቅት 39 በመቶ መድረሱን ገልጸው ተቋማቸው ከውጭ የሚገቡ ምርቶችን መተካት ላይ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። በዘንድሮ ዓመትም 28 ቢሊዮን ዶላር የሚያወጡ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ ምርቶችን ማበረታታት ለኢኮኖሚ አስፈላጊ መሆኑ የሚናገሩት ዶክተር አረጋ ሹመቴ በበኩላቸው ይህ ግን ብዙ ጊዜ ፍላጎቱና አቅርቦቱ ባለመጣጣሙ ምክንያት ስኬታማ ሲሆን አይታይም ይላሉም። ዋጋው በእጅጉ እየተወደደ እየተወደደ የሚሄድ ከሆነ ከውጭ የሚመጣው ምርት ሳትወድ በግድም እየቀነስከው ትሄዳለህ። ኮንሰምፕሽንን ራዘር በአገር ውስጥ ምርቶች ላይ ፎከስ እንድታደርግ ያደርግሃል። ግን ችግሩ ምንድን ነው? አሁን ያለው ፖፕሌሽኑ ዲማንዱ፣ እና ሀገር ውስጥ የሚመረተው ሸቀት አብዛኞቹ ከፍላጎት አንጻር ሲታዩ ብዙም ፍላጎትን የሚያሟሉ አይደለም። አቅርቦቱ እንደ ፍላጎቱ ያህል አይደለም። አብዛኞቹ የኢንዱስትሪ ምርቶች ላይ እንጂ አቅርቦቱ የሚኖር ከሆነ ፍላጎቱ ከፍተኛ የሆነ ህዝብ ነው ያለው። መቶ ሰላሳ ሚሊዮን ህዝብ ያላት ሀገር ከፍተኛ ዲማንድ አላቸው ከሚባሉ ኢኮኖሚዎች አንዱ ነው እና ከውጭ የሚመጡ ሰክሰስ ሊ ዋጋቸው እየጨመረ የሚሄድ ከሆነ የሀገር ውስጥ እሸቀጦች ፍላጎት ይጨምራል። ከዛ ውጭ ደግሞ ዋጋው አሁንም በምንዛሬው መውረድ ምክንያት ከውጭም ያሉ የእኛን ሸቀጦች ተጠቃሚዎች ፍላጎታቸው ከፍ እንዲል ያደርጋል። ምክንያቱም በርካሽ ነው የሚያገኟቸው እኛን ሸቀጦች። ስለዚህ የሀገር ውስጥ ፍላጎቱም ከፍተኛ ነው፣ እሱም ለማሟላት ይሄዳል። የውጭ ምርቶችም ከፍ ስለሚል ዋጋቸው፣ ሰው ከውጭ ይልቅ ወደ ሀገር ውስጥ ሊዞር ይችላል። የውጭ ተጠቃሚዎችም እንደዚሁ ምን ሊሆኑ ይችላሉ? ከራሳቸው ምርት ይብን ረከስ ያለ ምርት ሊያገኙ ይችላሉ፣ እኛ ሀገር ላይ ማለት ነው። መንግስት ምንዛሬን በተመለከተ ያደረገውን የፖሊሲ ለውጥ ተከትሎ የአምራች ኢንዱስትሪ በኢኮኖሚው ላይ ያለው ድርሻ እንዲያድግ አሰራሮችን ቀልጣፋ ማድረግ ማድረግና ሀገራዊ ሰላም ማሻሻል ላይ ትኩረት ተደርጎ ሊሰራ እንደሚገባ የምጣኔ ሀብት ባለሙያው ዶክተር አረጋ ይመክራሉ። አንድ ኢንቨስትመንት፣ አንድ ኢኮኖሚ፣ አንድ ማኑፋክቸሪንግ በትክክል ይሰራ ዘንድ መሰረተ ልማቶቹ የተሟሉለት መሆን አለባቸው። መሰረተ ልማቶች ሲባሉ ፊዚካል መሰረተ ልማት የምንለው አለ ደግሞ የማይዳሰሰው አስተዳደራዊ መሰረተ ልማት የሚባል ነገር አለ። እነዚህ በኢትዮጵያ ከጊዜ ወደ ጊዜ እየተሻሻሉ ሳይሆን እየደከሙ ወይም እያነሱ አይነት ነገር ናቸው። መሰረተ ልማት የሚታይ የሚዳስሱ መሰረተ ልማት የምንላቸው እነ መንገድ እነ ውሃ፣ መብራት አይነት ነገሮች ያለመቆራረጥ በትክክል ለተጠቃሚው ለአምራቾቻችን መድረስ መቻል አለባቸው። የማይዳሰሰው መሰረተ ልማት ስንምለ አስተዳደራዊ ነገሮች የሙስናው በተለይ በተለይ ደግሞ አሁን ላይ ባለፉት ሁለት ሶስት አመታት እየታይ የሸቀጦችንም የምርቶችንም እንደ ልብ እንቅስቃሴ ገደብ በእጅጉ እየወሰነ ያለው የአገሪቱ የሰላም ሁኔታ በጣም በጣም ወሳኝ ነገር ነው። ማንም አሁን ምንድን ነው የሚደረገው? ቱሪዝምን ለማስፋፋት ስራዎች ተሰሩ ይባላል። የውጭ ባለሀብቶችን ለመሳብ ነው እንዲያደረግ ነው ይባላል። የውጭ ባለሀብትን፣ ቱሪስትን፣ ምንም ምንም ወደ አገሪቱ ሊመጣ የሚችለው የአገሪቱ ገጽታዋ የተስተካከለ ሲሆን ነው። አሁን ባለው ሁኔታ እንኳን ከውጭ ሰው ሊመጣ ይቅርና ወይ እንኳን ከውጭ ባለሀብቶች ሊመጡ ይቅርና የሀገር ውስጥ ባለሀብቶችም እንዴት አድርገው ሀብታቸውን ማውጣት እንዳለባቸው ነው የሚያስቡት። እና አሁን ያለው መሰረተ ልማት የሚዳሰሰው፣ የማይዳሰሰው መሰረተ ልማት በተስተካከለ መልኩ ለአምራቾቻችን መድረስ መቻል አለበት። ያን ጊዜ ነው ኢንዱስትሪዎቻችን ቢያንስ ከጊዜ ወደ ጊዜ እንኳን እየተሻሻለ ሊሄድ የሚችል የምርት ሂደት ሊኖራቸው የሚችለው። ይህ ከመንግስት የሚጠበቀው። በአምራች ኢንዱስትሪ ዘርፍ ላይ የተሰማሩ የሀገር ውስጥ ባለሀብቶችም የኢትዮጵያ ኢኮኖሚ ለውጭ ባለሀብቶች ክፍት እየተደረገ መሆኑን በመረዳት ዓለም አቀፍ ተወዳዳሪነታቸውን ማሳደግ ላይ ትኩረት አድርገው ሊሰሩ እንደሚገባም ባለሙያው መክረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን አመሰግናለሁ። ቀጣዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው። በዩናይትድ ስቴትስዋ የቴክሳስ ክፍለ ግዛት ዳላስ ከተማ የኢትዮጵያውያን ማህበረሰብ ማዕከል ለማህበረሰቡ የነጻ ሕክምና አገልግሎት የሚሰጥ ክሊኒክ እያቋቋመ መሆኑን ለዚህም ከግዛቱ የህክምና አገልግሎት ተቆጣጣሪ ቦርድና ለህብረተሰቡ አገልግሎት ፈቃድ የሚሰጠው የግዛቲቱ አስተዳደር ጽህፈት ቤት ይሁንታን ማግኘቱን አስታውቋል። በመጪው ቅዳሜ በዳላስ አርባኛ ዓመቱን የሚያከብሩ ማዕከል ጤናን ጨምሮ የተለያዩ አገልግሎቶችን ሲሰጥ መቆየቱን የማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡና የአገልግሎቶቹ ተጠቃሚዎች መሆናቸውን ለአሜሪካ ድምፅ የተናገሩ ትውልድ ኢትዮጵያውያን ተናግረዋል። ደረጀ ደስታ አጭር ዘግባለሁ። በዳላስ የኢትዮጵያውያን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡ ለአሜሪካ ድምፅ እንደተናገሩት ማዕከሉ በቅርቡ የጤና መድህን ሽፋን ለሌላቸው ወይም ያላቸው ሽፋን አነስተኛ ለሆኑ የማህበረሰብ አባላት የነጻ የህክምና አገልግሎት መስጠት ይጀምራል። ይህን አገልግሎት ለመስጠት የሚያስችለውንም ፈቃድ አግኝተዋል። ስለ ነጻ ህክምና እንግዲህ ያው ቴክሳስ ሜዲካል ቦርድም ሆነ የቴክሳስ ስቴት ሴክሬታሪ ኦፍ ስቴት ሁለቱም አኩሩ አድርገውልናል የነጻ ክሊኒክ እንድናቋቋም። ወይዘሮ አዲስ ክሊኒኩ እንዲቋቋም የህብረተሰቡ አባላትና በተለይም የህክምና ባለሙያዎች ትልቅ አስተዋጽኦ ማድረጋቸውን ገልጸዋል። የዳላስ ህብረተሰብ ከኛ ጋር በጣም አብሮ ቆሟል። ራይት ናው አርባ ሰባት ደርሰናል። አርባ ሰባት ቮለንቲር ዶክተር ዶክተሮች፣ ነርሶች፣ ነርስስ አሲስተንት በሙሉ ቮለንቲር አድርገዋል ከኛ ጋር ለመስራት። በጣም ትልልቅ ቦታ የሚሰሩ ሰዎች የታወቁ ሆስፒታል ውስጥ ኦፕሬሽንስ ማኔጀርስ ኦፕሬሽንስ ዲሬክተርስ የሆኑ ሰዎች ናቸው የሚያግዙን። በቅድመ ሁኔታው ስናስተካክል በህግም የተጠየቅነውን ስናሟላ ሶስት ዶክተሮች ክሊኒሽንስ ናቸው የራሳቸው ክሊኒክ ያላቸው አበሾች፣ ክሊኒክ ውስጥ የሚሰሩ አበሾች ተባብረውን እነሱ ሶስቱ ዋና ሜዲካል ዲሬክተሮች እንደሚሆኑ አስፈርመን እሺ ብለው ተፈርሞ ነው በህግ የወጣው። በቴክሳስ የዳላስ ህብረተሰብ ማዕከል አገልግሎቱን ወደ ተሟላ የጤና ክሊኒክ ከማሳደጉ በፊት የባለሙያዎች የጤና ምክርና አመታዊ ነጻ የጤና ምርመራ አገልግሎት ሲሰጥ እንደነበር በዳላስ ነዋሪ የሆኑት አቶ ታምነህ በየነ ይናገራሉ። ይሄ በኮሚኒቲያችን ታሪክ በጣም ትልቁ ምርታ ነው ብለን መውሰድ እንችላለን። ግን ወደዚህ ከመድረሱ በፊት በራሱ ኮሚኒቲው በየአመቱ በኮሚቴችን ውስጥ እንደዚህ የጤና መድን ዋስትና የተወሰኑ ክፍተቶች አሉ። ያንን ክፍተት ለመድፈን እየሰራ ከተለያዩ ግብረሰብና የድርጅቶች ጋር በመሆን በየአመቱ ነጻ የዌልነስ የጤና ምርመራ ያደርጋል። በሴቶች ፕሪቬኒቭ የሚባሉ እንደዚህ በየአመቱ የሚደረጉ የጤና ምርመራዎችን በነጻ ሲሰጥ ነበረ። ያንን ነው እንግዲህ ወደ ከፍ ወዳለ ደረጃ በማሳደግ የተለያዩ ቮለንቲርስ የተካተቱበት ለኢትዮጵያውያን አገልግሎት የሚሰጥ የጤና ክሊኒክ ይጀምራል በቅርቡ ሁሉም ነገር ተጠናቋል። አሁን አይ ቲንክ በሚቀጥለው አናውንስ ይደረጋል። አሁን በሚቀጥለው ሳምንት ዝግጅት ላይ ይሄ በኮሚኒቲው ታሪክ በጣም ትልቁ ስኬት ነው ብለን መውሰድ እንችላለን። በዳላስ ከተማ ከ ሃያ በላይ አመታት መኖራቸውን የነገሩን ወይዘሮ አልማዝ መኮንን የህብረተሰብ ማዕከሉ የሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይመሰክራሉ። ኢትዮጵያ ኮሚኒቲ በጣም ጥሩ ስራ እየሰራ ነው። እድር የሌላቸውንም አንዳንድ ነገር በመርዳት ስራ፣ አንዳንድ ቦታ በመፈለግ እንደዚሁም ደግሞ የቤት ኪራይ ቅናሽ በዛ ተጠቃሚ ከሆኑት አንዷም እኔ ነኝ። ሎዊን ካብ ነው የምኖረው። በኮሚኒቲው በኩል ያገኘሁት የነፃ ሕክምናም አሁን ክሊኒኮች እየከፈቱ ነው። ክሊኒኮችን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ክሊኒኩ ወደ ሁለት መቶ ሺህ ዶላር የሚያስወጣ መሆኑን ገልጸው በአውሮፓውያኑ አዲስ ዓመት አካባቢ እንደሚከፈት ተናግረዋል። በዳላስ ለህብረተሰቡ ዘርፈ ብዙ አገልግሎቶችን ሲሰጥ ቆይቷል ያሉት ማዕከል እንደ አውሮፓ አቆጣጠር በመጪው ቅዳሜ ነሐሴ 31 የተመሰረተበትን አርባኛው ዓመት እና ላለፉት አመታት ሲያከብረው የኖረውን የኢትዮጵያውያን ቀን ለ25ኛ ጊዜ በተለያዩ ዝግጅቶች እንደሚያከብረው አስረድተዋል። የዝግጅቱንም አላማ ሲያስረዱ የምናደርገው ሶስት ነገሮች ነው። አንዱ ህብረተሰባችን መገናኘት እንዲችል መጥቶ አብሮ ማሳለፍ እንዲችል እንዲችል ሁለተኛ፣ ባህላችንና ካልቸራችንን ልጆቻችን እንዲያውቁ እንዲማሩ አብሮ መብላት መጠጣት እንዲለምዱ ነው። ከሱ ጋር ደግሞ የውጪ ህብረተሰብ የእኛን ካልቸር መጥቶ እንዲያይ ኤክስፒሪየንስ እንዲያደርግ ነው። ሶስተኛው ኦብጀክቲቭ ቢዝነሶቻችን ወደ አርባ ቨንደሮች አሉ። ቢዝነሶቻችን መጥተው እራሳቸውን አስተዋውቀው ሸቀጦቻቸውን እንዲሸጡ ሰው እንዲያውቃቸው ማድረግ ነው። ልጆች በባህላዊ ጭፈራ ሰልጥነዋል። በየባህሉ ሁሉንም የሚያካትት ባህላዊ ነገሮች ላይ ሰልጥነዋል። እሱን ያሳያሉ። ቲያትር የተሰሩ አሉ። ቲያትሮች ይታያሉ። እንደዚሁም ደግሞ የሚያነቃቁ ዝግጅቶች በጨፋሪዎች ኢትዮጵያዊነት የሚባለው የዳንስ ግሩፕ ይመጣል። ከሱ ሌላ የስኮለርሽፕ ሽልማት አለ፣ የበጎ ሰው ሽልማት አለ። እንዲሁም ደግሞ የውጪዎች ሰዎች መጥተው እኛን እንዴት ኮሚኒቲው ስትሮንግ እንደሆነ እንዴት ኮሚኒቲው አቅም እንዳለው እንዲያዩ የተጠሩ የከተማው ትልልቅ ባለስልጣኖች አሉ። በዳላስ የሚገኘው ትውልደ ኢትዮጵያ ቁጥር በውል ባይታወቅም እስከ ሰማኒያ ሺህ እንደሚደርስ መገመቱን ወይዘሮ አዲስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ዝግጅታችንን ከማጠናቀቃችን በፊት አበይት የእለቱን ዜናዎች እናስታውሳችኋለን። ለሶስት ቀናት ጉብኝት ባለፈው ሰኞ ነሐሴ 2016 መቀሌ የገቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ ዛሬ ከትግራይ ክልላዊ ጊዜያዊ አስተዳደራዊ ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በተናጠል መወያየታቸው ተሰምተዋል። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ባለፈው ሳምንት በአህጉሪቱ ወደ አራት ሺህ የሚጠጉ ለኤምፖክስ የተጋለጡ አዳዲስ ሰዎች መመዝገባቸውንና ወረርሽኙ በከፍተኛ ሁኔታ መጨመሩንም አስታውቋል። እስራኤል በዌስት ባንክ ባደረገችው ጥቃት ቢያንስ ዘጠኝ ፍልስጤማውያን መግደሏን የአካባቢው የጤና ባለስልጣናት ዛሬ ረቡዕ ገልጸዋል። ፍልስጤማውያኑ የተገደሉት ዋነኛው ጥቃትና ግጭት በተካሄደባቸው እስራኤል በያዘቻቸው የተለያዩ የጀኒንና ቱባስ አካባቢዎች እንደሆነም ተሰምቷል። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጄክ ስሊቨን በህዳር ወር ከሚካሄደው የአሜሪካ ፕሬዚደንታዊ ምርጫ በፊት በሁለቱ ሀገራት መካከል ያለውን አለመግባባት ለመቀነስ ትናንት ማክሰኞ ከቻይና ውጭ ጉዳይ ሚኒስትር ዋንጊው ጋር በቤጂንግ ተገናኝተው መወያየታቸው ተሰምተዋል። ጉብኝቱ ፕሬዚደንት ባይደን በጥር ወር ስልጣን ከመልቀቃቸው በፊት በፕሬዚደንት ጆ ባይደን እና በቻይናው ፕሬዚደንት ሺ ጂንፒንግ መካከል ለሚደረገው የመጨረሻ የመሪዎች ጉባኤ መንገድ ለመክፈት ያለመ ነው ተብሏል። እስካሁን ድረስ አብራችሁን ስለቆያችሁ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የአሜሪካ ድምፅ ከመደበኞቹ የራዲዮና የቴሌቪዥን መገናኛዎቹ በተጨማሪ በኦፊሳላዊ ገጾቻችን ላይ በፌስቡክ፣ በትዊተር እንዲሁም በዌብሳይታችን ላይ የየቀድ መረጃዎችና ዘገባዎችን ስለምናዳርስ በዚያ የሄዳችሁ እንድትጎበኙ እና አስቴታችሁንም እንድትሰጡ እንጋብዛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ደግሞ ብርሃን አይሉ ናት። ዋና አዘጋጃችን ደግሞ የዛሬ ቆንጂት ታየናት። መልካም ምሽት ይሁንላችሁ። ደናደሩ